የአሜሪካ ድምፅ ራዲዮ ጣቢያ ነው። The detention of Dr. Merera Gudina is related to the state of emergency. የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ናቸው። ዝርዝሩን በዜና መጽሔት ክፍለ ጊዜ እናቀርባለን። የመታሰራቸው ነገር እውነት ከሆነ አድራጎቱ ኢትዮጵያ ውስጥ ነፃ ድምጾችን ለማፈን የሚጣሉት ገደቦች እየተጠናከሩ ለመምጣታቸው አንድ ተጨማሪ ማሳያ ነው የሚሆነው። ቀደም ቀደም ብለን የገለጽ ነው። አሁን የሰማችኋቸው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ናቸው። ከሳቸው ቀደም ብሎ የሰማችኋቸው ደግሞ የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ልንጮ ናቸው። የተቃዋሚው ፓርቲ የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር የዶክተር መረራ ጉዲናን እስር አስመልክቶ በዛሬው ዕለት ለጋዜጠኞች ከሰጡት አስተያየት የተወሰደ ነው። ሁለቱም ዘገባዎች ዜናውን ተከትለው በተከታታይ ይቀርባሉ። ለምሽቱ ካሉን የዓለም ዜናዎች መካከል ደግሞ ጋምቢያ ውስጥ በተካሄደው ፕሬዝደንታዊ ምርጫ የተቃዋሚው እጩ አዳማ ባሮ የረጅም ጊዜውን የሀገሪቱን መሪ ያህያ ጃሜን አሸነፉ፣ ፕሬዝደንቱም መሸነፋቸውን ተቀብለዋል የሚሉትና ሌሎችም አሉን። በወቅታዊ ርዕሶች ላይ ያተኮሩ ውይይቶችና ቃለ ምልልሶች በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮች ከዛሬ አርብ ኅዳር 23 2009 ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። በቅድሚያ የምሽቱን የዓለም ዜናዎች እናሰማለን። ጋምቢያ ውስጥ በተካሄደው ፕሬዚደንታዊ ምርጫ የተቃዋሚው እጩ አዳማ ባሮ የረጅም ጊዜውን የሀገሪቱን መሪ ያህያ ጃሜህን እንዳሸነፉ የምርጫ ኮሚሽኑ አስታውቋል። ባሮ ከተሰጠው ድምፅ 45 ከመቶውን ማለትም 263000 ድምፅ ሲያገኙ፣ ማለት 32 ከመቶውን ደግሞ ፕሬዚደንቱ ጃሜ 212000 አግኝተው ሁለተኛ ሆነዋል። ሶስተኛው እጩ ማማ ካንዴ 17 ከመቶውን እንዳገኙ ነው የተገለጸው። ፕሬዚደንት ያህያ ጃሜ በተቃዋሚዎቹ መሸነፋቸውን አምነው እንደተቀበሉ የምርጫ ኮሚሽኑ ሊቀመንበር አልዩ ሞማር ጃይ ለጋዜጠኞች ገልጸዋል። ጃሜ እንዲህ ለረጅም ጊዜ ስልጣን ላይ ቆይተው ሲያበቁ አሁን መሸነፋቸውን መቀበላቸው በጣም ለየት ያለ እርምጃ ነው ብለዋል የምርጫ ኮሚሽኑ ሊቀመንበር ከፕሬዝደንቱ በኩል ለጊዜው የወጣ መግለጫ የለም። በዋና ከተማዋ በባንጁል ህዝቡ በተቃዋሚው ማሸነፍ ተደስቶ ሲጨፍር መዋሉን አልፋ ጃሎ ለቪኦኤ ዘግቧል። የ51 ዓመቱ ባረው በትናንቱ ምርጫ የሀያ ጃሜህን የተፎካከረውን የሰባት ተቃዋሚ ፓርቲዎች ህብረት ወክለው ነው የተወዳደሩት። እሳቸውም የ51 ዓመት ሰው የሆኑት ያህያ ጃሜ በ1994 ዓ ም በወታደራዊ መፈንቅለ መንግስት ስልጣን ጨብጠው ከዚያ በኋላ በተካሄዱና ተቺዎች ነጻም ፍትሐዊም አልነበሩም ባሏቸው ምርጫዎች እያሸነፉ እስካሁን ያቺን ትንሽቱን የምዕራብ አፍሪቃ ሀገር ሲገዙ ኖረዋል። የመብት ተሟጋጅ ቡድኖች ፕሬዚደንቱ የፖለቲካ ተቀናቃኞቻቸውንና ጋዜጠኞችን ሲያስሩ አለያም ሲገሉ ነው የከረሙት ብለው በተደጋጋሚ ሲወነጅሏቸው ቆይተዋል። አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ መጪው መንግስት የጋምቢያን የሰብአዊ መብት ይዞታ ማሻሻል፣ የፖለቲካ እስረኞችን መልቀቅና አፋኝ ሕጎችን መሰረዝ ይጠበቅበታል ሲል አሳስቧል። በምርጫው የሚያሸንፉ መስሏቸው የነበሩት ጃሜ ከምርጫው በኋላ የተቃውሞ ሰልፍ የሚባል አይፈቀድም ሲሉ አውጀው ነበር። የተባበሩት መንግስታት ድርጅት በሰሜን ምስራቅ ናይጄሪያ በቦኮ ሐራም ጥቃት ሰለባ ለሆኑ ዜጎች በሚቀጥለው የአውሮፓውያን አመት በሰብአዊ ረድኤት ምላሽ መርሃ ግብሩ የአንድ ቢሊዮን ዶላር የቁሳቁስ እርዳታ እንደሚያደርግ አስታወቀ። በዚህ እርዳታ በነውጠኛው ቡድን ጥቃት የተጎዱ ወደ ሰባት ሚሊዮን የሚደርሱ ሰዎችን ለመድረስ ተስፋ ተደርገዋል። ባለፉት ሰባት ዓመታት በቦኮ ሐራም እንቅስቃሴ ከ15 ሺህ በላይ ህዝብ ተገድሏል። ከሁለት ሚሊዮን የሚበልጡም ከቀያቸው መፈናቀላቸው ተገልጠዋል። የመንግስታቱ ድርጅት ምክትል የሰብአዊ ረድኤት አስተባባሪ ፒተር ሉድንበርግ ባወጡት መግለጫ የናይጄሪያ አፍሪካ ውስጥ ካሉት ግጭቶች ሁሉ ግዙፉ መሆኑን ጠቅሰው በዚህ ቀውስ በዓለም አቀፉ ማህበረሰብና በግሉ ዘርፍ ርብርብ ለህዝቡ ተስፋ መስጠት መጀመር እንችላለን ያሉት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ተመራጩ ፕሬዚደንት ዶናልድ ትራምፕ ጡረታ ላይ የሚገኙትን ጀኔራል ጄምስ ማቲስን የመከላከያ ሚኒስትራቸው እንዲሆኑ መርጠዋቸዋል። ይሁን እንጂ ማቲስ ጉዳዩን የሚመለከተው ፌዴራላዊ ህግ መቀየር ይኖርበታል እንዲሾሙ ሚስተር ትራምፕ ትናንት ማታ ሲንሲናቲ ኦሃዮ ውስጥ የደጋፊ ስብሰባ ላይ ተገኝተው ነው። ቀደም ብሎ በዜና ማሰራጫዎች ሲጠቆም የነበረውን የእጩ ተሿሚያቸውን ምርጫ ይፋ ያደረጉት። ውጊያ እወዳለሁ ብለው በአንድ ወቅት በመናገራቸው ማዶግ የተቆጣው ውሻ የሚል ቅጽል ስም የተሰጣቸው የ66 ዓመቱ ማቲስ በአፍጋኒስታንና በኢራቅ ጦርነቶች የባህር ወለድ ጦር ሰራዊቱ አዛዥ ሆነው አገልግለዋል። በ2010 ዓመተ ምህረት የዩናይትድ ስቴትስ ማዕከላዊ እዝ አዛዥ ሆነው ተሹመዋል። በዚያም ከአፍጋኒስታንና ከኢራቅ በተጨማሪ ሶሪያን፣ የመንን እና ኢራንንም ኃላፊነት ጠቅልለው ይዘው ነበር። የጀኔራል ማቲስ ሹመት በመወሰኛው ምክር ቤት መጽደቅ ይኖርበታል። ከዚያም ሌላ የመከላከያ ሚኒስትር ለመሆን ከጦር ኃይል ግዳጅ አገልግሎት ቢያንስ ለሰባት ዓመታት በጡረታ መገለል ስላለ ያ ይህን የሚመለከተው በሚመለከተው ሕግ ልዩ አስተያየት ሊደረግላቸው ያስፈልጋል። ጀነራሉ ጡረታ የወጡት እንደ ኤሮፓውያን አቆጣጠር በ2013 ዓ ምት ነው የዩናይትድ ስቴትስ የመወሰኛ ምክር ቤት በኢራን ላይ የተጣሉት እቀባዎች ህግ እንዲራዘም በመፍቀድ የመጨረሻውን ይሁንታ መስጠቱን ተከትሎ ኢራን የአጸፋ እርምጃ ያለው ስትል ዝታለች። የዩናይትድ ስቴትስ ምክር ቤት የሁለቱም ፓርቲዎች አባላት ህጉ ከቴህራን ጋር የተደረሰውን የኒውክለር መርሃ ግብሯን ገዳቢ ዓለም አቀፉን ለማስከበር ወሳኝ እንደሆኑ ያምኑበታል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ባህራም ጋሴሚ በሰጡት ቃል ኢራን ዓለም አቀፍ ስምምነቶችን ታከብራለች፣ ሁኔታዎች ሲከሰቱ ደግሞ ተገቢውን መላሽ ትሰጣለች ካሉ በኋላ የዩናይት ስቴትስ ኮንግረስ እቀባው እንዲቀጥል መወሰኑ ከስምምነታችን ውጭ ነው ብለዋል። ሀገራቸው የምትወስደው የአጻፋ እርምጃ ምን እንደሆነ ግን ቃል አቀባዩ ዝርዝር ውስጥ አልገቡም። በቅርቡ የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ አሜሪካ ያሳለፈችው ቀባ ማራዘሚያ ውሳኔ የኒውክሌር ጉዳይ ውላችንን የሚጥስ ነው፣ እኛም የበኩላችንን እርምጃ እንወስዳለን ሲሉ ማስጠንቀቃቸው ይታወሳል። ትናንት የዩናይት ስቴትስ መወሰኛ ምክር ቤት ውሳኔውን 99 ለባዶ በሆነ ድምፅ ሲያሳልፈው የቨርመንቱ ነፃው ሴነተር በርኒ ሳንደርስ ብቻ ድምፅ አልሰጡም። ባለፈው ወር ህጉ በመምሪያው ምክር ቤት ውስጥ አራት መቶ አስራ ዘጠኝ ለአንድ በሆነ ድምጽ ማለፉ ይታወቃል። በዩናይትድ ስቴትስ ምክር ቤት የሁለቱም ፓርቲዎች እንደራሴዎች አሜሪካ ኢራን ላይ ጠበቅ ማለቷን መቀጠል አለባት ብለው ነው የሚከራከሩት። አድማጮች ለዜና የተያዘው ክፍለ ጊዜ በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና ቆንጂት ታየ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አድማጮች አሁን ወደ ምሽቱ አብይ ርዕስ እናልፋለን። ሚኒስትር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን ክልከላ በመተላለፋቸው መሆኑን የገለጡት የመንግስቱ ቃል አቀባይ ተጨማሪ መረጃ በሂደት ሊገኝ የቻለው ከህግ አካላት ወይም ከማዘዣ ጣቢያው እንደሆነ ተናግረዋል። የኢትዮጵያ ተቃዋሚ ፓርቲ መሪዎችን እያሰረች ነው የሚለው አባባልም ያለውን ሁኔታ አያንጸባርቅም ሲሉ ተችተዋል። ዶክተር ነገሪ ሌንጮ ተቀማጭነታቸው አዲስ አበባ ለሆኑ የውጭ ሀገር የዜና ወኪሎች የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል። ከሁለት ቀናት በፊት የታሰሩት የኦሮሞ ፌዴራሊስት ኮንግረስ መስራችና ሊቀመንበር እንደዚሁም የመድረክ ምክትል ሊቀመንበር ዶክተር መራ ጉዲና በምን ሁኔታ ላይ እንዳሉ መንግስት ማብራሪያ አልሰጠም። በዚህ ኃላፊነት ከተሾሙ የመጀመሪያ የሆነ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዩ ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮም አዲስ መረጃ እንደሌላቸው ዛሬ ለጋዜጠኞች ተናግረዋል። የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። ይህንን ክልከላ በመተላለፋቸው ታስረዋል። ሌላ ዝርዝር መረጃ ቀስ በቀስ ከህግ አካላት ወይም ከኮማንድ ፖስቱ ልናገኝ እንችላለን። የዶክተር መረራ ጉዲና መታሰር የተሰማው መንግሥት ተቃዋሚዎችን በተለያዩ የዲሞክራሲ ግንባታ ሂደቶች እንደሚያሳትፍ እየገለጸ ባለበት ወቅት ነው። የምርጫ ስርዓቱን ለምሳሌ ከተቃዋሚዎች ጋር በመወያየት ለመቀየር ህገ መንግሥቱን እስከ ማሻሻልም ለመሄድ እንደሚፈልግ አስታውቋል። የተቃዋሚ መሪዎች እየታሰሩ ባለበት ሁኔታ እንደዚህ አይነት ዕቅዶች እንዴት ሊሳኩ እንደሚችሉ የተጠየቁት ዶክተር ነገሪ ነገሮችን ማጠቃለል አያስፈልግም ብለዋል። በመጀመሪያ ደረጃ የተቃዋሚ ፓርቲ መሪዎችን ማሰርን በተመለከተ ጠቅላላ ድምዳሜ ላይ መድረስ የለብንም። ምክንያቱም አንድ ሰው ታሰረ ማለት ኢትዮጵያ የተቃዋሚ መሪዎችን እያሰረች ነው ማለት አይደለም። ኮማንድ ፖስቱ ለምሳሌ ከተቃዋሚ መሪዎች ጋር ስብሰባ ነበረው። ከአምሳ በላይ በኢትዮጵያ የሚንቀሳቀሱ ፓርቲዎች አሉ እና ተቃዋሚ ፓርቲዎች የሚያሳስቧቸውን ነገሮች እንዲናገሩ እየረዳን ነው። የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ ጊዜ በኋላ ከተነሱት ክልከላዎች አንዱ ዲፕሎማቶች ከአዲስ አበባ 40 ኪሎ ሜትር ራዲየስ ውጭ ያለ ፈቃድ እንዳይጓዙ የሚያሳስበው ነው። ሌሎች ክልከላዎችም እንደዚህ ቀስ በቀስ ሲነሱ እንደሆነ የተጠየቁት ሚኒስትሩ ተከታዩን መልሰዋል። የተወሰኑትን የአዋጁን ክፍሎች ተራ በተራ ከማንሳት ይልቅ ሁኔታዎች ከተሻሻሉ መንግሥት አዋጁን ሙሉ በሙሉ ማንሳቱን ሊመርጥ ይችላል። ኮማንድ ፖስቱ አንዳንድ ክልከላዎችን ደረጃ በደረጃ እያነሳ የአስቸኳይ ጊዜ አዋጁን ለስድስት ወራት ያስቀጥላል በሚል መተንበይ አንችልም። ምናልባት ኮማንድ ፖስቱ በጥቂት ቀናት ወይም ሳምንታት ውስጥ በእነዚህ ነጥቦች ላይ መረጃ ሊሰጥ ይችላል። አዲስ መረጃ ሲሰጥም ተገቢ ምላሽ ሊገኝ ይችላል። በኢትዮጵያ ያለው የጸጥታ ሁኔታ መሻሻሉን ዶክተር ነገሪ በጋዜጣዊ መግለጫው ተናግረዋል። አንዳንድ ሀገራት ወደ ኢትዮጵያ ለመጓዝ ለሚያስቡ ዜጎቻቸው ያወጡትን የጉዞ ማስጠንቀቂያ እያነሱ መሆኑንም ጠቁመዋል። ጀርመን፣ ስፔንና ብሪታንያ ደግሞ በምሳሌነት ተጠቅሰዋል። ዩናይትድ ስቴትስን ጨምሮ ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ ዲፕሎማቶቻቸውን የማስረዳት ስራ እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። አቃቢ ህግ በቅሊንጦ ማረሚያ ቤት ቃጠሎና በ23 እስረኞች ግድያ በ ሰላሳ ስምንት ታራሚዎች ላይ የሽብር ክስ መስርቷል ይላል ተከታዩ የመጽሔት ርዕስ። ተጠርጣሪዎቹ በምርመራ ወቅት ከባድ የስቃይ ድርጊት የተፈጸመባቸው መሆኑን ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱም ተለዋጭ ቀጠሮ መስጠቱ ተመልክቷል። በሌላ በኩል ደግሞ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞውን የአንድነትና የሰማያዊ ፓርቲ አመራር አባላት ጨምሮ ሶስት መልስ ሰጪዎችን በነጻ ሲያሰናብት ሁለቱን ደግሞ የተከሰሱበትን አንቀጽ ለውጦ እንዲከላከሉ ወስኗል። መለስካቸው አመሃ ዝርዝሩን ይዟል። ነሐሴ 28 ቀን 2008 ዓ.ም በፌዴራል ማረሚያ ቤት ቅሊንጦ እስር ቤትን በማቃጠልና 23 እስረኞችን ህይወት በማጥፋት እንዲሁም በሚሊዮኖች ብር የሚገመት ንብረት በማውደም ፌዴራል ጠቅላይ አቃቢ ህግ በ38 እስረኞች ክስ መስርተዋል። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በተነበበው በዚህ ክስ እንደተመለከተው 38ቱም ተጠርጣሪዎች በ1996 የወጣውን የወንጀል ሕግ አንቀጽ 32 አንድ ሃና ለን እንዲሁም የጸረ ሽብር አዋጁን አንቀጽ 3 ንዑስ አንቀጽ 1 2 አራትንና ስድስትን ተላልፎ በመገኘታቸው መከሰሳቸውን ያወሳል። በአጠቃላይም 38ቱም ተከሳሾች የኦሮሞ ነጻነት ግንባርን የአልሸባብንና የግንቦት ሰባትን ተልእኮ በመቀበል በዋና ወንጀል አድራጊነት ተከሰዋል ይላል። አክሎም በቅሊንጦ ማረሚያ ቤት አመፅና እውከት በኃይል በማስነሳትና ከእስር በማምለጥ በህዝብ ተወካዮች ምክር ቤት በአሸባሪነት ከተፈረጁት ኦነግ፣ ግንቦት ሰባትና አልሸባብ የተሰኙ ድርጅቶችን ለመቀላቀል በማሰብ ተከሳሾቹ ከጥር ወር 2008 ዓ.ም ጀምሮ አባላት በመመልመል ከተለያዩ ዞኖች በማሰባሰብና በማደራጀት ሲንቀሳቀሱ መቆየታቸው በክሱ ተጠቁመዋል። ይህ ክስ ለተከሳሾቹ ከመነበው በፊት ከ38 ተከሳሾች 13ኛው ተከሳሽ ዶክተር ፍቅሮ ማሩ አለመቅረባቸው ፍርድ ቤቱ ደርሶበታል። ፍርድ ቤቱም ለምን እንዳልቀረቡ የማረሚያ ቤቱን ተወካይ እንዲያብራሩ ጠይቋቸዋል። ተወካዩም ዶክተር ፍቅሩ ማሩ ታመው ሆስፒታል እንደሚገኙ አስረድተዋል። ከዚህ በተጨማሪም ከተከሳሾቹ መካከል ብዙዎቹ እጆቻቸውን በማውጣትና በማሳየት ለፍርድ ቤቱ ሊያመለክቱት የሚፈልጉት እንዳለ መናገር ጀመሩ። ፍርድ ቤቱም ለተወሰኑት ተጠርጣሪዎች ሀሳባቸውን እንዲገልጹ ዕድል ሰጥቷቸዋል። ስማቸውን ለማወቅ ባይቻልም አብዛኞቹ በምርመራ ወቅት ከባድ የማሰቃየት ድርጊት እንደተፈጸመባቸው ተናግረዋል። የሰጡት ቃልም በኃይል ተገደው የሰጡት መሆኑን ለፍርድ ቤቱ ገልጸዋል። በተለይ አንድ ተከሳሽ እንዳሉት በደርግ የተፈጸመውን በማስታወስ መቼም እንዳይደገም የተባለው ተጠርጣሪን የማሰቃየት ተግባር እየተፈጸመ ነው ሲሉ አማረዋል። ለፍርድ ቤቱም እጃቸውን እያሳዩ ተፈጽሞብኛል ያሉትን አካላዊ ስቃይ በፎቶግራፍ እንዲነሳና፣ በማስረጃነት እንዲቀርብላቸው፣ አጠቃላይ ሁኔታውንም ገለልተኛ አካል እንዲያጣራ ፍርድ ቤቱ ትእዛዝ እንዲሰጥ ተማጽነዋል። ፍርድ ቤቱ ግን ይህን አቤቱታቸውን በጽሑፍ ማመልከቻ እንዲያቀርቡ አዟል። አቃቤ ሕግ በክሱ ማመልከቻ ላይ እንደጠቆመው ከሆነ ተከሳሾቹ የኦነግ የግንቦት ሰባትና የአልሸባብ ድርጅቶችን አላማና ተልዕኮ በመቀበል በመንግስት ላይ ተጽዕኖ ለማሳደር ሲንቀሳቀሱ በቁጥጥር ስር የዋሉና በማረሚያ ቤት የሚገኙ መሆናቸውን ነው። ዛሬ በህመም ምክንያት ፍርድ ቤት ያልቀረቡትና ከብዙ ተከሳሾችም ጋር በወንጀል ድርጊት ስማቸው ሲነሳ የነበረው ዶክተር ፍቅሩ ማሩ በከባድ የሙስና ወንጀል ተከሰው የአራት ዓመት ከስምንት ወር እስራት ተፈርዶባቸው እንደነበረ አይዘነጋም። በመጨረሻም ፍርድ ቤቱ ተለዋጅ ቀጠሮ ለታሳስ 14 ቀን 2009 ዓ.ም እንዲሆን ቆርጦ ተከሳሾቹ ከጠበቆቻቸው ጋር እንዲቀርቡ 13ተኛ ተከሳሽን ዶክተር ፍቅሩ ማሩንም ማረሚያ ቤት በእለቱ ይዞ እንዲቀርብ ዛሬም ያልቀረቡበትን ምክንያት በማስረጃ አስደግፎ እንዲያቀርብ ትዕዛዝ ሰጥቶ ተነስተዋል። በሌላ የችሎት ዜና ደግሞ አቃቤ ሕግ የበታች ፍርድ ቤት በእነ ሀብታሙ አያሌው ጉዳይ በሰጠው ውሳኔ ላይ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ሰሚችሎት ችሎት ባቀረበው አቤቱታ ላይ ዛሬ ውሳኔ ሰጠ። የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት የቀድሞው የአንድነት ፓርቲ አመራር አባል የነበረውን አቶ ሀብታሙ አያሌውን የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋንና በፓርቲ አባልነት የማይታወቁትን አቶ አብርሃም ሶሎሞንን በቀረበባቸው ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። የቀድሞው አንድነት ፓርቲ አመራር አባል የነበረው አቶ ዳንኤል ሽበሽንና የአረና ፓርቲ አመራር አባል አቶ አብርሃ ደስታን ግን ቀደም ሲል የተከሰሱበትን የሕግ አንቀጽ በመለወጥ እንዲከላከል ወስኗል። አምስቱም ተከሳሾች ከዓመት በፊት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀረበባቸውን የአሸባሪነት ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበረ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አማሀ። እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር መታሰር ጥቅስ ኢትዮጵያ ያወጀችው የአስቸኳይ ጊዜ ሁኔታ ምናልባት ተቃውሞን ዝም ለማሰኘትና በህገ መንግስት የተረጋገጡ የኢትዮጵያን ዜጎች መብቶች ለመንፈግ ጉዳይ እየዋለ ለመሆኑ ያለንን ሀሳብ ይበልጡን ያጠናክረዋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ተናገሩ። በሌላ በኩል ደግሞ ኢትዮጵያ የመጨረሻውን ህጋዊ ነፃ የኦሮሞ ተቃዋሚ ድምጽ ዘጋች ሲል የኦሮሞ ዲሞክራሲያዊ ግንባር መግለጫ አውጥቷል። ሶሎሞን አባተ ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ትናንት ለጋዜጠኞች ሲናገሩ የዶክተር መረራ ጉዲና መታሰር ዜና መንግስታቸውን ያሳሰበ መሆኑን አመልክተዋል የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር የሆኑት ዶክተር መረራ ጉዲና በኢትዮጵያ መንግስት መታሰራቸውን ሰምተናል ዘገባው አሳስቦናል መንግስቱ በዶክተር መረራ ላይ ያለውን ማንኛውንም ክስ ለህዝብ እንዲያሳውቅ በጽኑ እናበረታታለን፣ የመታሰራቸው ነገር እውነት ከሆነ አሉ የመስሪያ ቤቱ ምክትል ቃል አቀባይ ቶኖር። የመታሰራቸው ነገር እውነት ከሆነ አድራጎቱ ኢትዮጵያ ውስጥ ነፃ ድምፆችን ለማፈን የሚጣሉት ገደቦች እየተጠናከሩ ለመምጣታቸው አንድ ተጨማሪ ማሳያ ነው የሚሆነው። በግልጽ ለመናገር ደግሞ ኢትዮጵያ ያወጀችው የአስቸኳይ ጊዜ ሁኔታ ምናልባት ተቃውሞን ዝም ለማሰኘትና በሕገ መንግሥት የተረጋገጡ የኢትዮጵያን ዜጎች መብቶች ለመንፈግ ጉዳይ እየዋለ ለመሆኑ ያለንን ሐሳብ ይበልጥ ያጠናክረዋል። ይህ ሁኔታ ደግሞ የኢትዮጵያ መንግሥት የአስቸኳይ ጊዜ አዋጁን ባወጣ ጊዜ የፖለቲካ ለውጦችን አደርጋለሁ ሲል የገባውን ቃል ይጻረራል ያሉት ማርክ ቶነር ጉዳዩን መንግሥታቸው በቅርብ እንደሚከታተል ተናግረዋል። Uh, the promises of political reform made by the Ethiopian government uh, when the state of emergency was announced. So we're watching it very closely. <laughs> የኦሮሞ ተቃዋሚ ድምፅ ዘጋች ብሏል። የፓርቲው የሥራ አስፈጻሚ ኮሚቴ አባልና የድርጅት ጉዳይ ኃላፊ ዶክተር በያን አሶባ ዛሬ ለቪኦኤ በሰጡት ቃል ዶክተር መረራ ጉዲና ሐሳባቸውን የመግለጽ መሠረታዊ ሰብአዊና በሕገ መንግሥት የተደነገገ መብታቸውን ነው የተጠቀሙት ብለዋል። የዚህ መግለጫችን መሠረታዊ ሐሳብ የቲፒኤልኤፍ ኢፒርኤፍ መንግስት ዶክተር መረራ ጉዲናን ለማሰር የወሰደው እርምጃ በአጠቃላይ በኢትዮጵያ ውስጥ ሰላማዊና ህጋዊ ተቃውሞ የማድረግን ትግል ያፈነ የመጨረሻው እርምጃ አድርገን ነው የምንረዳው። ይህም በመሆኑ በጣም አጠንክረን ይሄንን አሸባሪ ጸረ ዲሞክራሲ ጸረ ሰብአዊ መብት እርምጃ ድርጅታችን አጠንክሮ ያወግዛል። ይሄንን በተመለከተ መንግስቱ የሰጠው ምክንያት ዶክተር መረራ በአውሮፓ ፓርላማ ላይ በመገኘት ስለ ሀገሪቱ የወቅቱ ሁኔታ ያደረጉትን ንግግር ነው። ዶክተር መረራ ተጋብዘው ነው እዛ ስብሰባ ላይ የተገኙት። ስብሰባም ላይ ተገኝተው የሰጡት ሀሳብ ራሳቸውን መግለጽ ሰብአዊና ህገ መንግስታዊ መብትን ነው ተግባራዊ ያደረጉት። ኢፍትሃዊነትን፣ ከፍተኛ የሰብአዊ መብት ጥሰትን በኢትዮጵያ ውስጥ እየተካሄደ ያለውም ማለት ነው በማጋለጥ ነው የተናገሩት። እንግዲህ ይሄ ማንኛውም ሰብአዊ የሆነ ሰው ሊቆምለት የሚገባ መብት ነው። የኢትዮጵያ መንግስት የአሁኑ ሪጂም እነኚህ መብቶች የማፈን እርምጃውን ነው የቀጠለው። ይሄ መንግስት ሰብአዊ መብትን የበለጠ በማፈን የሰብአዊ መብትን የበለጠ በመርገጥ የህዝቦችን ታማኝነት እናገኛለን፣ ድጋፍ እናገኛለን ብለው ራሳቸውን ማሞኘት እንደቀጠሉ ነው። ህዝብ በታፈነ ቁጥር በተጨቆነ ቁጥር ለመብቱና ለክብሩ ያምጻል። ይሄንኑ ነው ያለው ሁኔታ የሚያሳየው። ይሄንም በተመለከተ የዶክተር መረራ መታሰር የውጭ ዓለም መንግስታት ይሄ መንግስት ይሄን አፋኝ አዋጁን እንዲያነሳ የፖለቲካ እስረኞችን እንዲፈታ ወደ ንግግር ከተቃዋሚ ኃይሎች ጋር እንዲገባ የሚያደርጉትን ጥሪ ሁሉ አሻፈረኝ ብሎ የመቃወም እርምጃ ነው የሚያሳየው። ሌላው እንግዲህ በዚህ ነጥብ እያነሳ ነው መፍትሄው፣ ኢትዮጵያ ውስጥ ያሉ ህዝቦች በሙሉ የኦሮሞ ህዝብ፣ የአማራው ህዝብ፣ ሌላውን በሙሉ ትግላቸውን የበለጠ በማጠንከር በአንድነት በመቆም ይሄንን ጨቋኝ በዝባዥ ፀረ ሰብአዊ መብት መንግስት ከማስወገድ ውጪ ሌላ ምርጫ እንደሌላቸው በግልጽ እያሳዩ ስለሆነ በዚሁ እንዲበረቱ እንዲጠናከሩ ነው ጥሪ ያደረግ ነው። ሌላውም ይሄ ዓለም አቀፍ ኮሚኒቲ የሚባለው ይሄን ሁኔታ በአትክሮ እንዲመለከትና እንዲገነዘብ ጥሪ አድርገናል። ዛሬ ይሄ መንግስት እየተከተለ ያለው ፕሮግሬሲቭሊ ወደ ጭካኔ ወደ ሰብአዊ መብት ጥሰት እየባሰበት የሄደው ሁኔታ አገሪቱን ወዳልተረጋጋ ሁኔታ ወደ አዘብ ሊያመራ እያመራ እንዳለ እንዲያዩና ከህዝቦች ጎን ቆመው የመፍትሄው አካል እንዲሆኑ ነው ጥሪ ያደረግ ነው። ይህ ካልሆነ የሚመጣ ኮንሴኮንስስ ሁላችንም የማንፈልገው ይሆናል። እዛ ውስጥ አለመረጋጋት፣ የመንግስት መፍረስ፣ የስርዓት መፍረስ ከመጣ የሚመጣው ኮንስኮንስስ ለሁሉም ህዝቦች ለዓለምም ጭምር ጎጂ ነው የሚለውን ነው ለማስገንዘብ የሞከረ ነው፣ አቶ ሶሎሞን። በሌላ በኩል ዶክተር መረራ ጉዲና የታሰሩት በአስቸኳይ ጊዜ አዋጁ ላይ በተደነገገ አንቀጽ ምክንያት መሆኑን የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ዛሬ ለጋዜጠኞች በሰጡት ቃል አስታውቀዋል። ዶክተር መረራ ጉዲና የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። የዶክተር መረራ ጉዲናን መታሰር አስመልክቶ አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድንንና ሌሎችም የተቃውሞና የውግዘት ድምፃቸውን ማሰማታቸው ተዘግቧል። እናመሰግናለን ሶሎሞን። የኦሮሞ ዴሞክራሲያዊ ግንባር ኦዲኤፍ የስራ አስፈጻሚ ኮሚቴ አባልና የፓርቲው የድርጅት ጉዳይ ኃላፊ ዶክተር በያና ሶባ የዶክተር መረራ ጉዲናን መታሰር አስመልክቶ ከቪኦኤ ጋር ያደረጉት ቃለ ምልልስ በሁለተኛው አጋማሽ ይቀርባል። ተከታተሉ። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ እንሻገራለን። በስዊድን ጎተንበርግ ነዋሪ የሆኑ ኢትዮጵያውያን ዛሬ እዚያው ከተማቸው ውስጥ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ ኢትዮጵያ ውስጥ ይፈጸማል ያሉትን የመብት ረገጣና የግፍ ያሉትን ግድያ ለስዊድን መንግሥትና ይልቁንም ከኢትዮጵያ መንግሥት ጋር ግንኙነት ያላቸው ተቋማትና ድርጅቶች አቋማቸውን እንዲመረምሩ ለማሳሰብ መሆኑን አስተባባሪው የጎተንበርግ ዩኒቨርሲቲ ፕሮፌሰር ግርማ ብርሃኑ ለቪኦኤ ገልጸዋል። አዲሱ አበበ። ኮማንድ ፖስት አሸባሪ ነው! ኮማንድ ፖስት ዘራፊ ነው! ወያኔ ሌባ ነው! ወያኔ ሌባ ነው! ኮማንድ ፖስት ዘራፊ ነው! ማንድ ፖስት ነው! ኢትዮጵያ ውስጥ የሚካሄደውን የሰላም እጠት በህዝቦች መካከል ያለውን የመከፋፈል ፖሊሲ በመንግስት እንዲራመደውን መከፋፈል ፖሊሲ ከዛም አልፎ ብዙ ሰዎች ህይወት መጥፋት ተከትሏል እና ይህንን ለመቃወም ነው ህዝቡ የተሰባሰበው። ጎተንበርግ ፎር ኢትዮጵያን የሚባለው እንትኑ ንቅናቄ ነው። የፖለቲካ ድርጅት አይደለም፣ የፖለቲካ ፕላትፎርም አይደለም። ግን እዚህ አካባቢ የሚኖረው ኢትዮጵያዊ ነው ተሰባስቦ የህዝቡን ጩኸት እናሰማ ነው። ለማን ነው የምታሰሙት? ጎተንበርግ ማ ምንድን ነው? አንደኛ ለስዊድሽ ህዝብ ነው። ቀጥሎ ለስዊድሽ ፖለቲሽያኖች ነው። ከዛም አልፎ ደግሞ ለአለም አቀፍ ተቋማቶች ይህንን ጉዳይ፣ በተለይ አስቸኳይ ጊዜ አዋጂውን በተመለከተ የሚካሄደውን ነገር አሳስለ አሳሰበን ነው ህዝቡ አሳሰበን ብሎ ነው እኛን እዚህ አካባቢ ያለን በዩኒቨርሲቲ አካባቢ ያለን ሰዎችን አስተባብሩን መጠየቅ የፈለግኩት ዋና ከተማ ውስጥ ናቸው ባለስልጣናት ያሉት የመንግስትም ተጠሪዎች አሉት። እና ጉተንበርግ ለማን ነው በትክክል አሁን? የት ነው የተሰለፋችሁት? ምኑ ጋ መሀል ነው? መሀል ከተማ ነው መሀል ዳውንታውን እና አይለን ያለ ነው። የእንትኑ የሲቲ ካውንስሉ አካባቢ ነው የጉተንበርግ እና ለገተንበርግ እና እዚሁ አካባቢ ኤምባሲዎችም አሉ እኮ ሁኔታዎች አሉ የኢንተርናሽናል ተቋማትም አሉ። ለዚህም የሚዲያም አለ። የጌተንበር ሬዲዮ ጣቢያውም የቴሌቪዥን ጣቢያዎችም አሉ፣ አብረዋችሁ አሉ። እሱን እየሸፈኑ እየተከታተሉ ነው። ጥያቄ ለማን ለማን አዘጋጃችሁ? ወይም በጽሁፍ የተዘጋጀ ወረቀት አለ? ጥሪዎች እንግዲህ ምንድን ነው? አንደኛ ለተለያዩ የፖለቲካ ድርጅቶች ተላልፏል፣ እዚህ አካባቢ ላሉ ተወካዮች፣ ከስዊድን ላሉ ደግሞ ለኢንዱስትሪ ተቋማቶች፣ ለምሳሌ ቮልቮ እዚህ አካባቢ ነው ያለው፣ ኤስ ኬ ኤፍ የሚባለውም የኢትዮጵያ መንግስት ግንኙነት ያላቸው የኢንዱስትሪ ተቋማት የሚሆን የንግድ ድርጅቶች ይህንን ትኩረት እንዲሰጡት ነው፣ እና ግንኙነታቸውን እንዲመረምሩ ነው። ገበያ ያላቸው የንግድ ግንኙነቶች አሉ፣ ውሎች አሉ፣ ያንን እንዲመረምሩ ነው። ምናልባት ፕሬዠርም እንዲያደርጉ እንዴት ነው ብቻ ሳይሆን የሚከታተሉት የሰብአዊ መብቶችንም ጉዳይ ግምት ውስጥ እንደሚከ እና በዛ ጫና እንዲያደርጉ መንግስት ላይ ለማለት ነው። ከየት ተሰባሰባችሁ ፕሮፌሰር ግርማ እዚሁ ነዋሪ ነን። እዚሁ ነዋሪ ነን። አብዛኝ ከ ሀምሳ ዓመት ጀምሮ የኖረ ሰው አለ እዚህ አካባቢ ሁለት ሶስት ዓመት የኖረ ትኖራለ አዲስ መጪ እና ነዋሪ ነው። የተለየ ፕሮፋይል ያለው ሳይሆን ኢትዮጵያዊነቱ በኢትዮጵያዊነቱ የተቆረቆረ ብቻ ነው። ኢትዮጵያ ሁኔታ አስከፊ ነው ነው የሚለው አሁን መፈክሮችን ባነብልህ አንዳንዶች ምንድን ነው፣ ኮማንድ ፖስት ነፍሰገዳይ ነው፣ ወያኔ ጨፍጫፊ ነው፣ ወያኔ ዘራፊ ነው፣ ወያኔ ካህዲ ነው፣ የመሳሰ ድምጻችን ዛሬም ነገ የሚሰማ ነፃነት የሌላት ሀገር ጨለማ ናት፣ አንድነት ኃይል ነው፣ ኃይል ህዝብ ነው፣ ህዝቡ ያሸንፋል ነው። ምን ያህል ትሆናላችሁ ፕሮፌሰር? ለጊዜው አንድ ሁለት መቶ ይሆናል። እንደምታውቀው ብርድ ስለሆነ ብዙ ሰው እያመሸ ሊመጣ ይችላል። ማታም ነው አሁን እናንተ ጋር ማታም ነው። እና ጥሩ እንቅስቃሴ ነው በእውነት በአንድ የተወሰነ የፖለቲካ ድርጅት የተቀነባበረ ሳይሆን ህዝቡ በሙሉ በንጹ ኢትዮጵያዊነት ስሜት የተነሳሳ እና አገሪቷ ወደ ሰላም የምትሸጋገርበት ነው። ሰልፉም ሰላማዊ ነው። ጥያቄያችሁን አሁን ጉተንበርግ ሲቲ ካውንስል ማለት የምክር ቤቱ ላሉ ባለስልጣናት ታሰማላችሁ። እናቀርባለን። ግን ከእነሱ በላይ ደግሞ በዋናው ከተማ በስቶክሆልም ባሉት የሀገሪቱ ጠቅላላ አስተዳደር ጥያቄያችሁ እንዲደርስ የምታደርጉበት መንገድ አለ። ነው። እዛው ነው። አለ አለ፣ እናደርጋለን ወደ ቀጥታ ለጠቅላይ ሚኒስትሩ እናስተላልፋለን። ለጊዜው ትላንትና እንዳጋጣሚ ከተማ ነበረ አመለጠ ጠቅላይ ሚኒስትሩ ሲሉኝ፣ ኢትዮጵያን ነው ወይ ስዊድን? ኖ ኖ ኖ ኖ፣ የዚህ ሀገር የዚህ ሀገር ስዊድሽ ጠቅላይ ስዊድን ጠቅላይ ሚኒስትር እዛ ስዊድን። ለሚገ ስቶክሆልም ላለው የኢትዮጵያ ኤምባሲ ጥያቄያችሁን ለማቅረብ አላሰባችሁም? አላሰብንም ማለቴ፣ መቼም ጥያቄያችሁ በኢትዮጵያ መንግስት ላይ ስለሆነ፣ የኢትዮጵያ መንግስት ደግሞ የሚወከለው ኤምባሲው ስለሆነ፣ ምናልባት እዛ ማድረሱ ተገቢነት የለውም ወይ ማለቴ ነው። እስካሁን የምናሰራጨው ጥሪዎቹ ምንድን ነው ኢትዮጵያ ውስጥ ያለው መንገድ በሰላም እንዲተላለፍ እስረ ኢትዮጵያኖች እንዲለቀቁ ያለ ሕግ የታሰሩ በብዙ ሺዎች የሚቆጠሩ ኢትዮጵያኖች እንዲለቀቁ፣ እንደሳሰሉ የሰብአዊ መብት ላይ ያተኮሩ ነጥቦችን አስተመርኩዘን በተለያዩ ቋንቋዎች ለተለያዩ ድርጅቶች በተለያዩ ዓለም አቀፍ ተቋማት አሰራጭተናል። ዛሬ ምን ቀሰቀሳችሁ? ኢትዮጵያ ውስጥ ሰብአዊ መብት ተረግጧል፣ ኢህደግ ይገላል፣ የመሳሰለ ተቃውሞ በተቃዋሚዎች ሲሰማ ቆይቷል። አዲስ አይደለም። ዛሬ ምን አነሳሳችሁ? እንግዲህ አሁን በቅርቡ በዚህ በሁለት ወር ውስጥ የተፈጸሙት የኢትዮጵያ ያሉት አመጾች እና መንግስትም ደግሞ የወሰደው ሲሆን እንግዲህ ከመቼውም ጊዜ የበለጠ አስከፊ የሆነና እና አቅጣጫውም ደግሞ እንዲህ በቀላሉ የሚበርድ አይደለም። መልካም። ጉተንበርግ ዩኒቨርሲቲ ፕሮፌሰር ግርማ ብርሃኑ፣ የጉተንበርግ አካባቢ ኢትዮጵያውያን ስብስብ አስተባባሪ፣ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልኝ። ለዛሬ አመሰግናለሁ። ወደ ቀጣዩ የመጽሔት ክፍለ ጊዜ እናልፋለን። የሲቪክ ማህበራትና የመገናኛ ብዙኃን የአካል ጉዳት ያለባቸውን ሰዎች መብት በማስከበር ረገድ ከፍተኛ ሚና ሊጫወቱ እንደሚገባ ተገልጿል። የኢትዮጵያ መንግስት አንዳንድ እርምጃዎች ግን አካል ጉዳተኞች ላይ የሚሰሩትን ብቻ ሳይሆን የሌሎችንም ድርጅቶች እንቅስቃሴዎች ገድበዋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ልዩ አማካሪ ተናግረዋል። በውጭ ጉዳይ መስሪያ ቤት የዓለም አቀፍ የአካል ጉዳት መብት ልዩ አማካሪ ጁዲት ሂውመን እንዳሉት ለውጥ እንዲመጣ ጤናማና ጠንካራ የሲቪክ ማህበራት አስፈላጊ ናቸው። እስክንድር ፍሬው ተከታዩ ልኳል። በነገው እለት የሚከበረውን ዓለም አቀፍ የአካል ጉዳተኞች ቀን አስመልክቶ በተዘጋጀና በአፍሪካ ካሉ ጋዜጠኞች ጋር በተካሄደ የስልክ መግለጫ ላይ ነው አሜሪካዊቱ አማካሪ በዘርፉ ስለሚጠበቀው ስራና ለውጥ የተናገሩት። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዓለም አቀፍ የአካል ጉዳተኞች መብት አማካሪ ጁዲስ ሂውማን እንዳሉት ለውጥ የማምጣቱ እንቅስቃሴ ቀጣይነት ያለው መሆን አለበት። ይህ የአካል ጉዳት ባለባቸው ግለሰቦች ላይ የሚፈጸመውን አድሎ የማስቆም ጉዳይ ነው፣ ያላቸውን የሰብአዊ መብት እንዲጠቀሙ የማስቻል ፣ ይህ ደግሞ በ365ቱ የአመቱ ቀናት የሚከናወን መሆን አለበት። ቀደም ሲል የገለጽኳቸው ማህበረሰቦች የእቅዳቸው አንዱ አካል አድርገው የሚመለከቱት መሆን አለበት። አንድ ቀን፣ አንድ ሳምንት ወይም አንድ ወር ችግሩን ወደ ጎን እንዲተው ያደርጋል። በሌሎች ጉዳዮች ላይ እንዳለ ሁሉ ከአካል ጉዳት ጋር እየተደረገ ያለው ለውጥም በአንድ ጊዜ አይመጣም። የአካል ጉዳተኞችን መብት ለማስከበር በዘርፉ ላይ የሚሰሩ ግለሰቦች፣ ድርጅቶችና የሲቪክ ማህበራት ሚና ወሳኝ መሆኑንም ልዩ አማካሪው አስታውሰዋል። በኢትዮጵያ ያለው ሁኔታ ግን እንደዚህ አይነት እንቅስቃሴዎችን የሚገድብ ነው ባይ ናቸው። ኢትዮጵያ ጥሩ ምሳሌ ትመስለኛለች። የአካል ጉዳት ያለበት ማህበረሰብ በጉዳዩ ላይ የበለጠ እየተሳተፈ ነው። በአሳዛኝ ሁኔታ ግን አንዳንድ የኢትዮጵያ መንግስት እርምጃዎች የአካል ጉዳተኞች ድርጅቶች ብቻ ሳይሆኑ ሌሎቹም የሚያሳስቧቸው ነገሮች በነጻነት እንዳይናገሩ እየገደበ ነው። ለውጥ እንዲመጣ ለመስራት በሁሉም የዓለም ሀገራት ጤናማ ጠንካራ የሲቪክ ማህበራት የሚያስፈልጉ ይመስለኛል። ለውጥና መሻሻል እንዲኖር መስራትም ወሳኝና ጤናማ ነገር ይመስለኛል። አድሎን ማስወገድን የመሳሰለው ስራችን የአንድ ቀን፣ የአንድ ሳምንትና የአንድ ወር ብቻ እንደማይሆን የምናረጋግጥበት አንዱ መንገድ ይህ ነው፣ እንደ ማህበረሰብ አመቱን ሙሉ ኃላፊነት ወስደን እንድንሰራ የኢትዮጵያ መንግስት የዜጎችን የሲቪክ ማኅበራትንና የሌሎችንም ድርጅቶች እንቅስቃሴዎች ይገድባል በሚል የሚቀርቡበትን ትችቶች ሲያስተባብል ቆይቷል። የመንግስት ባለሥልጣናት በተለያዩ አጋጣሚዎች እንደተናገሩት እንደዚህ አይነት ትችቶች በአገሪቱ ያለውን ተጨባጭ ሁኔታ አያመለክቱም። ጋዜጣዊ መግለጫው የተካሄደው በአዲስ አበባና በሌሎችም የአፍሪካ ከተሞች ካሉ የዩናይትድ ስቴትስ ኤምባሲዎች ጋር በተደረገ የስልክ ግንኙነት ነው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በዚሁ አጋጣሚ እንዳስታወቀው ዓለም አቀፉን የአካል ጉዳተኞች ቀን በነገው ዕለት ያከብራል። እስከ ሶስት ደቂቃ የሚረዝምና በዚሁ በአካል ጉዳተኝነት ላይ ያተኮረ የቪዲዮ ወይም የፊልም ውድድር በዚህ ዕለት ይፋ እንደሚያደርግም አመልክቷል። የዚህ የሶስት ደቂቃ የፊልም ውድድር ዓላማ በኢትዮጵያ ስላሉ የአካል ጉዳተኞች ግንዛቤ መፍጠር፣ ስኬቶቻቸውንና ፈተናዎቻቸውንም ማሳወቅ መሆኑን ኤምባሲው ጠቁሟል። እንደ ኤምባሲው መግለጫ ፊልም ሰሪዎች ከነገ ጀምሮ በአንድ ወር ጊዜ ውስጥ ስራዎቻቸውን እንዲያቀርቡ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአርብ ምሽት ፕሮግራማችን በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አድማጮች አሁን ወደ ሁለተኛው የዝግጅታችን አጋማሽ ከማምራታችን አስቀድሞ የምሽቱን ዋና ዋና ዜናዎች አሰማለሁ። ጋምቢያ ውስጥ በተካሄደው ፕሬዝደንታዊ ምርጫ የተቃዋሚው እጩ አዳማ ባሮ የረጅም ጊዜውን የሀገሪቱን መሪ ያህያ ጃሜህን አሸነፉ። ይህን ያስታወቀው የሀገሪቱ የምርጫ ኮሚሽን ነው። ባሮ ከህዝብ ከተሰጠው ድምፅ 45 ከመቶን ማለትም 263 ሺህ ድምፅ ፕሬዚደንቱ ጃሜ ደግሞ 212ሺህ ድምጽ ማለት 32 ከመቶን ሲያገኙ ሶስተኛ እጩም ነበሩ ማማ ካንዴ 17 ከመቶ እንዳገኙ ነው የተገለጠው። ፕሬዝደንት ያህያ ጃሜ በተቃዋሚ ውጩ መሸነፋቸውን አምነው እንደተቀበሉ የምርጫው ኮሚሽን ሊቀመንበር አልዩ ሞማር ጃይ ለጋዜጠኞች ገልጸዋል። ጃሜ ለረጅም ጊዜ ስልጣን ላይ የቆዩ ሲሆኑ አሁን መሸነፋቸውን አምነው መቀበላቸው እጅግ በጣም ለየት ያለ እርምጃ ነው ብለዋል የምርጫው ኮሚሽን ኃላፊ። ከፕሬዝደንቱ በኩል ለጊዜው የወጣ መግለጫ ባይኖርም በዋና ከተማዋ በባንጁል ሕዝቡ በተቃዋሚው ማሸነፍ ተደስቶ ሲጨፍር መዋሉን አልፋ ጃሎ የተባለው ዘጋቢ ለቪኦኤ አስታውቋል። አምነስቲ ኢንተርናሽናል ባወጣው መግለጫ አሁን የሚመጣው መንግስት የጋምቢያን የሰብአዊ መብት ይዞታ ማሻሻል፣ የፖለቲካ እስረኛ መፍታትና አፋኝ ሕጎችን መሰረዝ ይጠ ይጠበቅበታል ሲል አሳስቧል። አድማጮች ወደሚቀጥሉት ዝግጅቶች ለመሸጋገር አንድ ሁለት ደቂቃ የሙዚቃ እረፍት ለአድማጮቻችን ንስጥ እያለች ነው ብርሃን ኃይሉ። በሙዚቃ አረፍ ብለን ወደ ቀጣዮቹ ዝግጅቶች እንሻገራለን። ቆየት ካሉ የአስቴር አወቀ ዜማዎች አንዱ ነው የጋበዘችን። ብርሃን ኃይሉ እንዳዝናናችሁ ተስፋ አድርጋለሁ። ወደ ቀጣዮቹ ዝግጅቶች ስናልፍ፣ አሁን ቀጥሎ በቀጥታ የሚቀርበው ውይይት በወቅታዊ የኢትዮጵያ ጉዳዮች ዙሪያ ይሆናል። ውይይቱን ያዘጋጀኸው አሉላ አንተነህ፣ መግቢያውን ሰተት አልፍልን። አመሰግናለሁ ቆንጅት። ቀደም ብለሽ እንደጠቆምሹ በወቅታዊ የኢትዮጵያ ጉዳዮች ዙሪያ የሚያተኩር ነው። ይበልጡንም ደግሞ ድህረ አስቸኳይ ጊዜ አዋጅን የተመለከቱ ጉዳዮች፣ ሰሞንኛ ጉዳዮችም ይዳስሳል። የሁለት የዋና ዋና ተቃዋሚ ፓርቲዎች አመራር አባላት እንጋብዣለሁ። ወደዚያውና አምራ አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር፣ አቶ ሙልጌታ አበበ የመላው ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር የአገሪቱን ወቅታዊ ሁኔታ ይልቁንም ድህረ አስቸኳይ ጊዜ አዋጅ ያለበትን የሚመለከት ተቃዋሚዎች በተናጥል የምታነሷቸውን ጥያቄዎች ከሚመለከታቸው ክፍሎች ጋር ምላሽ ልናገኝበት የምንሞክርበት ጭምር ይሆናል። እስኪ ሁል ጊዜ እንደምናደርገው አሁን ያለውን ሁኔታ ተመልክተን ሌሎች ነባራዊ ሁኔታዎችን ለማዛመድ እንሞክራለን። ዛሬ ያለው የፖለቲካ ሁኔታ በሀገር ውስጥ ምን ይመስላል? በእናንተ እይታ፣ አቶ ሙላቱ እርሶ ላስቀድም። በብዙ ቦታ በሚዲያ እንደሚሰማው በእውነቱ እናንተም ከእናንተ ራቀ አይደለም። በተለያዩ ጊዜያት በአገሪቷ ውስጥ ያለው የጸጥታ ሁኔታ ሁልጊዜ የሚነሳና የሚነገር ነው። ይህም በተመለከተ ድርጅታችን ከአሁን በፊት በሀገሪቷ ውስጥ ሰላም ለማምጣት በተቻለ መጠን ህዝብ ተገባብቶ በሰላም ወጥቶ ለመግባትም ለማንኛውም ነገር ውይይት ያስፈልጋልና በውይይት በመቀራረብ ሩቅ ለሩቅ ሆኖ የገመዶችን በመያዝ ጫፍና ጫፍ ይዞ ከመኖር በተቻለ መጠን ተቀራርቦ ለዚህ ለሀገራችን ሰላም ለማምጣት በተቻለ መጠን ገዢው ፓርቲና መንግስት ወደ ውይይት እንዲመጣ ብዙ ጊዜ ጥረት አድርገናል። ያም ሳይሳካ ቀርቶ በሀገሪቷ ውስጥ አሁን እንደምታዩት የተወሰነ ንቅናቄ ተደርጓል። በዚህም ጉዳት ደርሰዋል። በዛ ላይ በተጨማሪ አሁን አስቸኳይ ጊዜ አዋጅ ታውጇል። በታወጀው አዋጅ ላይ በእውነቱ ሰላም ያመጣል ሁሉንም ነገር ጸጥ ለጥ ያደርጋል የሚል ግምት ነው በመንግስት በኩል የተወሰደው። በእኛ በኩል ግን የበለጠ ያባብሰዋል፣ የተዳፈነ እሳት ይሆናል። ለዘለቄታው በሰላም ሁኔታዎችን አረጋግቶ ሀገሪቷንም ለመምራት አመቺ ሊሆን የሚችለው ውይይት ነው ነው የምንለው እኛ እስካሁን የእግዚአብሔር አዋጁ ልክ ነው። ቤት በመፍራት ከመታሰር ከመሞት ሰው በፍራቻ ቆፈን ውስጥ ሆኖ እንዲኖር እየተደረገ ነው። በየቦታው አሁን ሰራዊቱ፣ የጸጥታ ሀይሎች ሁሉ በየቦታው ተሰማርተዋል። በየቀኑ የምንሰማው ብዙ ችግር አለ። አዎ እና የተረጋጋ የሚባለው ልክ ነው። በየአካባቢው በየቦታው በፍራቻ በዚሁ አይነት ሁሉ ተዳፍኖ ያለው ነው አባሎቻችን በየቦታው እንደታሰሩ ነው እየጮህን ነው ለታሰሩ ሰዎች ፍትህ እንዲገኝ ፍርድ ቤት የመቅረቡ ወይም ሌላው አካል እንዲህ አልተደረገም መልካም ስለዚህ ፍትህ ያልታየም አቶ ሙላቱ መንግስት ሰላም አመጣለሁ መረጋጋት አመጣለሁ ይበል እንጂ አስቸኳይ ጊዜ አዋጁ ሰዎችን በፍርሀት ስጋት እንዲተበተቡ ከማድረግ ያለፈ እየረዳ አይደለም ሰዎችም እየታሰሩ ነው ብለዋል አቶ ሙሉጌታ ወደ እርሶ ልሻገር። በእርሶስ በኩል ዛሬ ያለውን የፖለቲካ አየር ጠባይ እንዴት ይመለከቱታል? ስለ አባላት መታሰር እና ስላለው የፍርሃት ድባብ አቶ ሙላቱ ያሉትን እጋራለሁ። በእኔ እይታ ሶስት ነገሮችን ማንሳት እፈልጋለሁ። በመጀመሪያ በአስቸኳይ ጊዜ አዋጁ ሲታወጅ ወይም አሁን እየመራ ያለው እየሰራ ያለው ኮማንድ ፖስቱ ሲቋቋም አስቀድመን ደብዳቤ ጽፈን ነበር። ሰላም የመጀመሪያው ነው። ይህ ሲቋቋም ግን ከተቸናቸው ነገሮች ውስጥ አንዱ ህገ መንግስቱን በአንቀጽ ዘጠኝ ላይ ያለውን ህገ መንግስት የሚጋፋ ነው። ከህገ መንግስቱ ውጪ ስልጣን መያዝ አጥብቆ የተከለከለ ነው ይላል አንቀጽ ዘጠኝና ይሄንን የሚጋፋ ነው። ኮማንድ ፖስት የሚባል አወቃቀር በህገ መንግስት የለም። አስቸኳይ ጊዜ የተጣለው ወይም አሁን የተቋቋመው አካል ይሄንን ይጋፋል ብለን ተቃውመናል። ሁለተኛ ላይ ማንሳት የምንፈልገው ምንድ ነው? ኩማንድ ፖስቱ አሁን ከሚያደርጋቸው እንቅስቃሴዎች ክፍተቱ ለበቀልና እታችም ያሉ እላይም ያሉ በጸጥታ ኃይልም በኃላፊነት ደረጃ ያሉ ሰዎች ለበቀል መወጫ እንዲጠቀሙበት ክፍተት አለው ብለን እናምናለን። አሁንም ይሄ ራሱ ህገ መንግስቱንም የተላለፈ ሆኖ የተጣለው እና የተቋቋመው ሀይል ክፍተት አለው። አባላትም በግፍ በበቀል ያለ ስራ ያለ በደል ያለ ወንጀል እንዲታሰሩ ያደረገ ይሄ ክፍተት ስላለው ነው ብለን እናምናለን። ይሄንንም በግልጽ አንስተነዋል በቀደም በጠሩት ኮማንድ ቦልኩ በጠራው ስብሰባ ላይ ተገኝተን ነበር። እኔም ተገኝቼ ነበር። በይፋ ያነሳናቸው ነገሮች አሉ። ከዚህ አልፎ አደረጃጀትንና የፓርቲን በአዋጅ የተቋቋመን ድርጅት ሙሉ በሙሉ መብቱን የገፈፈ ነው ብለን ነው የምናወራው። መልካም ዝርዝር ጉዳዮችን እንመለከታለን። አቶ ሙላቱ ወደ እርሶ ልመለስ። ሰሞንኛ ጉዳዮችን እናዛምድ። የኦፌኮ የድርጅቶ ሊቀመንበር ዶክተር መረራ ጉዲና መንግስት ከዚሁ አስቸኳይ ጊዜ አዋጅ ጋር መሆኑን በገለጸበት ታስረዋል፣ እያነጋገረ ነው። እስኪ ቀደም ብለው ያነሷቸውን ጉዳዮች ከዶክተር መረራ አስር ጋር ያዛምዶልን። በመሰረቱ ድርጅታችን አቋሙ ሰላማዊና ሰላማዊ በሆነ ሁኔታ አገርንም መምራት ይቻላል፣ ችግሮችንም መፍታት ይቻላል ችግሮች ካሉ በግልጽ ተነጋግሮ ፊት ለፊት እንደ መስታወት በመተያየት አንዱ ላይ ያለውን ጉድፍ በመናገር ያልተስተካከሉ ነገሮች ሁሉ እንዲስተካከሉ እስከ መጨረሻው ጥረት በማድረግ በኢትዮጵያ ውስጥ ያለው የፖለቲካ ችግር ይፈታል የሚል ግምት ነው የነበረል። በዚሁ መሰረት ዶክተር መረራ አንዳንዶቹ እንደ ቀልድ የሚወስዱት ዶክተር መረራ ያለውን ሀቅ ከኋላ ሆኖ ከመናገር ፊትለፊት የሚያስቀምጥ ሰው ነው። ይህንን ማድረጉ ደግሞ ይህን በኃይል ሁላችንም እንጋረዋ- እንጋራዋለን ለዚህች ሀገር ጠቃሚ ነው የምንለው ከላይ እስከ ታች ድርጅታችን የሚያምነው በጉልበት ሳይሆን ሰውን በማሰር ሳይሆን ተቃዋሚን በማፈን ሳይሆን ተናግሮ አትሊስት ያለበትን ችግር በሚገልጽበት ጊዜ ለገዢው ፓርቲም ለህዝቡም ለሁላችንም ጠቃሚ የሚሆነው ለዚች ለሀገራችን ለአንዷ ኢትዮጵያ ጠቃሚ ሊሆን የሚችለው ነገር ግለሰቦችን በማሳደድ በመዝራ በማሰር ከላይ እስከ ጫጭ እስከ ቀበሌ ድረስ አስረን አንችልም። ነገሮችን በመግባባት ተቀራርቦ በመስራት በሚል ነው። ዶክተር መረራ ጥሪ ተደርጎለት የአውሮፓ ህብረት ጠርቶት ንግግር እንዲያደርግ በግሉ ጋስ ስፒከር ሆኖ ነው የሄደው እና ከዛ ሲመለስ ድንገት እኛ በማናውቀው መንገድ ቤቱ ጠዋት ገብቶ ማታ በሁለት ሰዓት ነው ከዛ ለስድስት ሰዓት የቆየ ብርበራ ከተደረገ በኋላ ለእስራት የበቃው እሱ በመሄዱ በመታሰሩ አሁን የምናደርገው የሰላማዊ ትግል ወደ ኋላ አይቀርም ይከራል ብሎ ያሰቡ ሰዎችም ስተን ሊሆን ይችላል። ስለዚህ እኛ ያለው ምንድን ነው፣ በዚህ ባሉት ግለሰቦች ላይ ማነጣጠርና እስራት ማድረጉ እሱ ብቻም አይደለም። አሁን በየ ዞኑ ያሉት የእኛ ተወካዮች በሙሉ እስር ቤት ናቸው። አንዳንዶቹ ፍርድ ቤት አልቀረቡም። የታሰሩበት ቦታ ሄዶ ለመጠየቅም አስቸጋሪ ነው። ፍትሕ ከሀገራችን ከተጓደለ መቼም ሁሉም መንግሥት ለዜጎች ማሰብ አለበት። ወንጀለኞች እንኳን ብንሆን ፍትሕ መታየት አለበት፣ በሕግ መዳኘት አለበት ነው የሚለው። ቤት መቅረብ አለበት ችግሩ መግለጽ መቻል አለበት። ለምን ተከሰሰ ማወቅ አለበት። ተከሶም ለዛ በቂ የሆነ መልስ ሰጥቶ ተከራክሮ ከዛ በኋላ ወንጀለኛ ሆኖ ሲገኝ ብቻ ነው። እኛ ምን የመሰለ ህገ መንግስት አለን። ይሄ ህገ መንግስት ተግባራዊ ሊሆን አልቻለን። ስለዚህ በሰላማዊ በሆነ መንገድ ጥረት መደረግ አለበት። መንግስትን በዚህ ወደዚህ ቢያተኩር ይሻላል እንጂ አሁን ግለሰቦችን በማሰር እንደ መረራ ያሉትን በማሰር ሌሎቹንም በማሰር በየቦታው ቂም ይዞ ከመሄድ ለአንድ ሀገራችን ሁላችንም ተቆርቋሪ ልንሆን ይገባል ነው የምንለው። መልካም አቶ ሙልጌታ ወደ እርሶ ልሻገር። አስቸኳይ ጊዜ አዋጁን ተከትሎ የተቋቋመው የመምሪያ ጣቢያ ወይም የእዝ መምሪያ ኮማንድ ፖስት የተባለውን ማለቴ ነው። ስልጣኑ የአገሪቱን ህገ መንግስታዊ አንቀጽ የተላለፈ ነው ብለዋል። እንዴት? አድማጮች ውይይቱ ይቀጥላል። በሚቀጥለው ሳምንት የኢትዮጵያ መንግስት ቃል አቀባይ ወይም የመንግስት ጉዳዮች ቃል አቀባይ ዶክተር ነገሪ ሌንጮን ጨምሮ ሌሎች ክፍሎችም የምናወያይበት ተከታይ ክፍል ይቀርባል። ለአሁኑ ግን እንግዶቼን አቶ ሙልጌታ አበበ የመላው ኢትዮጵያ አንድነት ድርጅት ምክትል ሊቀመንበርና፣ አቶ ሙላቱ ገመቹ የኦፌኮ ወይም የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ለጊዜያቸው አመሰግናለሁ። ጊዜርስትልኝ አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደሚቀጥለው ዝግጅት እናልፋለን። ኢትዮጵያ የመጨረሻውን ህጋዊ ነጻ የኦሮሞ ተቃዋሚ ድምፅ ዘጋች ሲል የኦሮሞ ዲሞክራሲያዊ ግንባር መግለጫ አውጥተዋል። ሰለሞን አባተ የፓርቲውን ሊቀመንበር አነጋግሮ ተከታዩን አሰናድተዋል ዶክተር በያን ይሄ መግለጫችሁ የሚለው ኢትዮጵያ የመጨረሻውን ህጋዊ ነፃ የኦሮሞ ተቃውሞ ድምፅ ዘጋች ነው ርዕሱ የሚለው ምን ማለት ነው? ይሄ እሳቸው የሚመሩት የኦሮሞ ፌዴራሊስት ኮንግረስ በህጋዊነት ተመዝግቦ የሚንቀሳቀስ ድርጅት ነው እና ሌሎችም የድርጅቱ አባል የሆኑ በህጋዊነትም የሚንቀሳቀሱ ወገኖች አሉ ኢትዮጵያ ውስጥ እና እነሱ እየጮሁ እንዳይቀጥሉ የኦሮሞን ህዝብ ድምፅ የሚወክሉትን ወይም እንወክለዋለን የሚሉትን የኦሮሞ ህዝብ ድምፅ እያሰሙ እንዳይቀጥሉ የሚያደርጋቸው ነገር ምንድን ነው? ይሄ ጥሩ ጥያቄ ነው። በመጀመሪያ ደረጃ ይሄ መንግስት እያፈነ ያለው ነፃ ተሳስፎን በአገሪቱ ሁኔታ እየከለከለ ያለው ኦሮሞን ብቻ አይደለም፣ መላውን የኢትዮጵያ ህዝብ ነው በኦሮሞ ላይ በተለይ ያተኮር ነው። ዶክተር መረራ የሚመሩት ድርጅት አብዛኛው አመራሩ አባሎቹ ታስረዋል። እስካሁን ድረስ እነ በቀለ ገርባ ሌሎችም ወደ አመት ለሚጠጋ ጊዜ እስር ቤት ናቸው። ይሄ ዶክተር መረራ የሚመራው ድርጅት ብቸኛው ነፃ የሆነ የኦሮሞ ድርጅት በሕጋዊ መንገድ የሚንቀሳቀስ ድርጅት ነው በኢትዮጵያ ውስጥ እና ይሄን ድርጊት የማዳከሙ እርምጃ ቆይቶ ከተ ከተጀመረ የቀረው ዶክተር መረራ ብቻ ነበረ ከአመራሩ እሳቸውን ዛሬ ሲያስሩ ይሄ የመጨረሻው የማፈን ሳይለንስ የማድረግ ተቃውሞውን የማፈን እርምጃ ነው ብለን ያልነው ለዚህ ነው ዶክተር መረራም ራሳቸው ከአውሮፓ ሳይመለሱ የመታሰር እድል ይገጥሞት ይሆናል ቢሄዱ ብለው ሲጠየቁ አዎ ብታሰር ምናለ ጓደኞቼ በሙሉ እስር ቤት ናቸውና እንዲያውም ከነሱ ጋር ሄጄ ብቀላቀል ይሻለኛል የሚል ነው እንትን ያሉት። እና የእሳቸውም ንግግር ይሄን ነው የሚጠቁመው። እና በአጠቃላይ አቶ ሰለሞን በጣም አጽንቼ መናገር ምንፈልገው የተቃውሞ ሰልፍን ሕጋዊና ሰላማዊ የሆነ ተቃውሞን የማፈኑ እርምጃ በኦሮሞውም በአማራውም በሌላውም ላይ እየተደረገ ያለ ሁኔታ ነው። እንደዛ ነው የምንገነዘቡ። እና ለይተን የኦሮሞውን ብቻ ለማንሳት እንደፈለገ እንዳይታይብን ማስገንዘብ ፈልጋለሁ። ለመሆኑ የእርሶ ድርጅት የኦሮሞ ዲሞክራሲያዊ ግንባር ከኦሮሞ ፌዴራሊስት ኮንግረስ ጋር በስራም ይሁን በማንኛውም መንገድ የሚገናኝበት ሁኔታ አለ? የለውም። ኦሮሞ በመሆናችን አንድ ነን። እኛ ደግሞ በዛ አገር ውስጥ በህጋዊነት ለመንቀሳቀስ አልቻልንም። ህጋዊ ድርጊት አይደለንም እና ዶክተር መረራ ከሚመሩ ድርጅት ጋራ ድርጊታዊ የሆነ ግንኙነት የለንም። ምንድን ነው በህጋዊነት እንዳትንቀሳቀሱ ያገዳችሁ? ሀገር ውስጥ በህጋዊነት ለመንቀሳቀስ ፈልገን ነበረ። የኦሮሞ ዲሞክራሲያዊ ግንባር በኢትዮጵያ ውስጥ ተመልሶ ህጋዊ ድርጊት ሆኖ ህጋዊ የሆነ ህገ መንግስታዊ የሆነ ትግላችን ለማካሄድ ፈልገን ነበረ። ያው የቲፒኤልኤፍ ኢፒርፍ መንግስት አቋም ነው ማንኛውንም ነፃ የሆነ ድርጅት በዛ ሀገር ውስጥ የፕረስ ተሳትፎ እንዲያደረግ አይፈልግም። በድርጊቱ ተቃውሞና በጎ ፈቃድ ማጣት ነው። ድርጊታችን አገር ቤት ተመልሶ ነጻና ሰላማዊና ህጋዊ የሆነ ትግል ለማካሄድ የነበረው ዕቅድ የከሸፈው። ዶክተር ምረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን አንቀጽ ሁለት ተላልፈዋል፣ ከሽብር ቡድኖች ጋር ግንኙነት ፈጥረዋል በሚል ነው። ምንድን ነው ለዚህ እርሶ ያሉት ሀሳብ? ይሄ መሰረተ ቢስ ክስ ነው። በመጀመሪያ ነገር በመጀመሪያ ደረጃ መሰረተ ቢስ ክስ ነው። ዶክተር ምረራን የጋበዙት የአውሮፓ ፓርላማ መሪዎች ናቸው። ዶክተር መረራም የተናገሩት በአውሮፓ ፓርላማ መድረክ ላይ ነው። የአውሮፓ ፓርላማ ማንን እንደሚጋብዝ ራሱ ነው የሚወስነው። ዶክተር መረራ አይደለም። ዶክተር መረራም አንድ ተጋባዥ ነው። ዶክተር ብርሃኑ ነጋም አንድ ተጋባዥ ነው። ሌሎችም በዚህ እንደ እንግዳ ተገኝቶ የአውሮፓን ፓርላማ ግብዣ ተቀብሎ ንግግር ማድረግን በተለይ ንግግሩ እፍታዊነትን የሚቃወም የሰብአዊ መብት ረገጣን በኢትዮጵያ ውስጥ የሚያጋልጥ ነው በምንም መንገድ ዶክተር መብታቸውን ነው ኤክሰርሳይዝ ያደረጉት ሰብአዊና ዴሞክራሲያዊ መብታቸውን ነው ተግባራዊ ያደረጉት። ከሌሎች ድርጊቶች ጋር ግንኙነት ፈጥረዋል የሚለውን ነገር ይሄ ኤክስኪውዝ ነው፣ ዶክተር መራን ለማሰር መንግስት የተጠቀመበት የማይረባ ትክክለኛ ያልሆነ ምክንያት እንደሆነ ነው የምንረዳው። ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጠይቀዋል። እርስዎ አሁን በሰጡት መግለጫ ላይ እንደዚሁም በመግለጫችሁም ላይ አንስታችኋልና የአሜሪካ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ትናንት የሰጡት መግለጫ ነበረ። የዶክተር መረራ ጉዳይ በቅርብ እየተከታተለው መሆኑንና ሌሎችም መልእክቶችን ያዘለ መግለጫ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ተናግረዋል። የአውሮፓ ህብረት የፓርላማ አባል የሆኑትና ይሄንን መድረክ ያዘጋጁት አና አናጎምሽ እንደዚሁ ብርቱ ተቃውሞ አሰምተዋል። እንደውም ለአውሮፓ ህብረት ከፍተኛ ተወካይ እና የኮሚሽኑ ምክትል ፕሬዚደንት ደብዳቤ ጽፈዋል። እንዴት ነው እርስዎ የሚገነዘቡት እነዚህን እንቅስቃሴዎችና ጥሪዎች? ሌሎችስ የሚያውቋቸው ተመሳሳይ እንቅስቃሴዎች አሉ ወይም? አዎ እነኚህ እንቅስቃሴዎች በአውሮፓ ፓርላማ፣ በአሜሪካን መንግስት፣ በሌሎቹም የአውሮፓ መንግስታት ይሄንን የኢትዮጵያን መንግስት የቲፒኤልኤፍ የፌደራሊስት መንግስትን የአስቸኳይ ጊዜ አዋጅ ሙሉ በሙሉ ነው የተቃወሙት። ይሄ የአስቸኳይ ጊዜ አዋጅ መፍትሄ አይሆንም የሚል አቋም ሁሉም ወስደዋል። ሰላምን አያመጣም። ሰብአዊ መብት መከበርን አያመጣም። ዴሞክራሲን አያጠናክርም። አገሪቷን የበለጠ ወደ ወደ አለመረጋጋትና ወደ ክፉ ሁኔታ የሚወስድ መሆኑን ሁሉም ይገነዘባሉ። ይሄ እንዲነሳ ነበረ ጥረት ሲያደርጉ የነበረው ይሄ አዋጅ እንዲነሳ፣ የታሰሩ እስረኞች እንዲፈቱ፣ መንግስት ከተቃዋሚዎች ጋር ወደ ሰላማዊ ንግግር እንዲገባ የሚል ነበር ጥሪ ሲያደርጉ የነበሩት እና ወደ ማመንም እየሄዱ የነበሩት ዛሬ የተወሰደው ዶክተር መራን የማሰሩ እርምጃ ህልማቸውን፣ ምኞታቸውን እንደማይሳካ እንደሚያሳያቸው ነው የምናየው። እንደምታየው የአሜሪካን መንግስትን በከፍተኛ ደረጃ ተናደናል የሚል ነው። ያሉ የሰብአዊ መብቶች ድርጊቶች በሙሉ ይሄንን እርምጃ እያወገዙት ናቸው ያሉት። እኛ ደግሞ እነኚህ የዓለም መንግስታት የውጭ ሀገሮች የኢትዮጵያን መንግስት ወደ ዲሞክራሲ የመመለስ ተስፋ አለው ብሎ የሚመኙትን ትተው ተቃዋሚ ሀይሎችን፣ የዲሞክራሲ ሀይሎችን፣ የነጻነት ሀይሎችን በመደገፍ ለአንድና ለመጨረሻ በኢትዮጵያ ውስጥ ሰላም፣ ዲሞክራሲ፣ እርቅ የሚመጣበትን ሁኔታ ሰላማዊ ሽግግር የሚመጣበትን ሁኔታ እንዲያግዙ ነው ጥሪ የምናደረገው። አይ ቲንክ ይሄንን ለማድረግና ወደዚህ ለመምጣት አመቺ ሁኔታ ራሱ የኢትዮጵያ የኢፒአርፍ ቲፒልፍ መንግስት እያገዘን ነው ያለው ብዬ ነው ማምነው እና በጣም አመርቂ፣ አበረታች ሲግናል ስሎ ከየ አቅጣጫው በዚህ በኩል እየሰማን ያለ ነው። ዶክተር በያና ሶባ ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ። እኔም ደግሜ አቶ ሰለሞን እና ቢኦኤን ለእድሉ በጣም አሰግናለሁ። ዳና ሁኑ ደህና የአርብ ምሽት ዝግጅታችን ሊጠናቀቅ አንድ ደቂቃ ያህል ነው የቀረው። ማጠቃለያ ዜና ሰምተ እንሰናበታለን። ጋምቢያ ውስጥ በተደረገው ፕሬዝደንታዊ ምርጫ የተቃዋሚው እጩ አዳማ ባሮ ለረጅም ጊዜ ሀገሪቱን ሲመሩ የኖሩትን የህያ ጃሜህን እንዳሸነፉ ተገልጧዋል። ፕሬዝደንት የህያ ጃሜ በተቃዋሚ እጩ መሸነፋቸውን አምነው እንደተቀበሉ የምርጫ ኮሚሽኑ ሊቀመንበር ገልጸዋል። ለዚህ ያህል ጊዜ ለረጅም ዘመን ስልጣን ላይ የቆዩት እኚህ ሰው መሸነፋቸውን መቀበላቸውን እጅጉን ለየት ያለ እርምጃ ነው ብለዋል የምርጫው ኮሚሽን ሊቀመንበር። የተባበሩት መንግስታት ድርጅት በሰሜን ምስራቅ ናይጄሪያ በቦኮ ሀራም ጥቃት ሰለባ ለሆኑ ዜጎች በሚቀጥለው የአውሮፓውያን አመት በሰብአዊ ረድኤት ምላሽ መርሃ ግብሩ የአንድ ቢሊዮን ዶላር የቁሳቁስ እርዳታ እንደሚያደርግ አስታውቋል። በዚህ እርዳታ በነውጠኛው ቡድን ጥቃት የተጎዱ ወደ ሰባት ሚሊዮን የሚጠጉ ሰዎችን እንደርሳለን ብሎ ተስፋ ያደርጋል። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጅት ታዬ ነን። ፕሮግራማችንን የመራችው ብርሃን ኃይሉ ነች። በእኛ በኩል ነገ በሶስት ሰዓት እንገናኛለን። የትግርኛ ቋንቋ ስርጭት ይቀጥላል። ደህና አደሩ።